እንግዲህ አይን ባንኩ የተቋቋመው በኢትዮጵያ አቆጣጠር በአስራ ዘጠና አምስት ወይም በፈረንጆች ሁለት ሺህ ሶስት ነው። ዋና አላማው የተቋቋመበት ምክንያት እንደዚሁ በአገር አቀፍ ጥናት ሲካሄድ በኢትዮጵያ ውስጥ ከሶስት መቶ ሺህ ሰው በላይ በአይን ብሌንና ተያዥ ምክንያት አይነ ስውር ሆነው እንደተገኙ ጥናቱ አመላክቷል። ይህ የአይን ብሌን ጠባሳ አይነ ስውርነት ደግሞ ሊድን የሚችለው ብቸኛው አማራጭ በየትኛውም ዓለም ላይ ከሌላ ሰው በተገኘ የአይን ብሌን ንቅለ ተከላ ሲደረግለት ነው። ይህንን ችግር ያዩ በዘርፉ የሰለጠኑ ባለሙያዎች እና በጊዜው ጉዳዩ ያንገበግባቸው ሰዎች ይሄ የአይን ባንክ እንዲቋቋም ኦርቢስ ኢንተርናሽናል የኢትዮጵያ የሚባል ዓለም አቀፍ አይን ላይ የሚሰራ ኤንጂኦ ነው፣ አዲስ አበባ ጤና ቢሮ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጤና በቃ ሚኒስቴር የዛን ጊዜ ወይም ያሁኑ የጤና ሚኒስቴር ማለት ነው በጋራ በሶስትዮሽ ስምምነት ነው ይሄና የአይን ባንክ ያቋቋሙት። ስለዚህ ዋና አላማው በአይን ብሌን ጠባሳ ምክንያት አይነ ስውር የሆኑ ሰዎች ከበጎ ለጋሾች በሚገኝ አይን ብሌን ንቅለ ተከላ ተደርጎላቸው መልሰው ብርሃናቸውን እንዲመለስ ለማድረግ ነው። ከዛ ባሻገር ደግሞ የአይን ብሌን ልገሳ ባህል እንዲደብር ሰዎች ከህልፈታቸው በኋላ አይን ብሌናቸውን እንዲለግሱ የግንዛቤ ማስጨበጫ ስራ ለመስራት ነው የአይን ባንኩ በዋናነት የተቋቋመበት አላማ። በጊዜው እንግዲህ ባንኩ ስራውን ለመስራት እንዲያስችለው ቀደም ብለው እንደጠቀሱት ነዋሪዎች የአይን ብሌናቸውን እንዲለግሱ የማስተባበር ዘመቻዎችን በተደጋጋሚ ይሰራል። ከሰሞኑም እንግዲህ አዲስ ዘመቻ መጀመሩን ሰምተናል። ዘመቻው ምን ያክል ውጤታማ እየሆነ ነው? እነማንስ የአይን ብሌናቸውን ለመለገስ ተስማሙ? የሚለውን እስቲ ባጭሩ ይንገሩን። አይን ባንክ የተለያዩ የግንዛቤ ማስጨበጫ መንገዶችን ቀርጾ ይሰራል በዋናነት ለጊዜው እየሰራበት ያለው ወጪም የማይጠይቀው በቀላሉ ለብዙ ህዝብ የሚደርሳል ብለን የምናስበው በሶሻል ሚዲያዎቻችን ነው። በሁሉም ሶሻል ሚዲያዎች ላይ አለን። የኢትዮጵያ አይን ባንክ ወይም አይ ባንክ ኦፍ ኢትዮጵያ ብሎ በዛ የግንዛቤ ማስጨበቅ ስራ እንሰራለን። ከዛ ባሻገር በታዋቂ ሰዎች፣ በታዋቂ ድርጅቶች እንደዚህ ፍላጎት እንደዋቸው ወደ አይን ባንኩ መጥተው እኛ በድርጅትም በግለሰብም በቤተሰብም የአይን ባንኩ ጋር መጥቶ ቃል መግባት ይቻላል እና እንደዛ አድርገው ሲገቡ ለእኛ የማነቃቂያ እንትን ይሰጡ ይፈጠራሉ አንድ ታዋቂ ሰው መጥቶ የአይን ባንኩ ጋር የአይን ብሌኑን ለመለገስ ቃል ሲገባ በዛው በተያያዥ እኔ ህልፈት እስከ ህልፈት ድረስ በዙሪያ ያሉ ሰዎችን ለማስተማር ዝግጁ ነኝ፣ እኔ አስተምራለሁ፣ ስለ ብሌን ልገሳ ባህል መዳበር የዙሪያ ያሉ ሰዎችን አሳምናለሁ እያለ ነው ቃል የሚገባውም። ምክንያቱም የአንድ ሰው አይን ብሌኑን ለመለገስ ቃል ገባ ማለት እሱ ህልፈት ያጋጥመው የሚለግሱት ቤተሰቦቹ ናቸው የቃሉን እንዲፈጸም አሳምኖ ካልሄደ ለአይን ባንኩ ካላሳወቁት አይን ባንኩ ደግሞ ሊያነስ አይችልም ማለት ነው። ቃል ቢገባም እንኳን ይህንን ስራዎች በቅድሚያ ሰርተው ማለፍ አለባቸው እና እነዚህ ነገሮች እዚህ ላይ ትኩረት አድርገን እንሰራለን። ከሰሞኑም አሁን ለምሳሌ የኢዜማ ከፍተኛ አመራሮቹ የሸዋስ አሰፋ ጨምሮ የድርጅት ጉዳይ ኃላፊው አባላቶቹም ደጋፊዎቹም መጥተው በዓይን ባንኩ እኛ ከህልፈታችን በኋላ የዓይን ብሌናችን እንለግሳለን በዙሪያችንም ያሉ ሰዎች እስከዛው ድረስ እናስተምራለን ብለው ነሐሴ ሰላሳ እስከ ጳጉሜ በነበረው ጊዜ የቃል የመግባት ስነ ስርዓት ነበር። የነሱ ይሄ ብዙ የማነቃቃት ስራ ሰርቷል ብለን እናስባለን። ሌሎችም እንደዚ ከዚህ በፊት እነ ጉዞ አድዋ፣ ሮታሪ ክለብ የቅዱስ ጊዮርጊስ የስፖርት ክለብ ደጋፊዎች በግሩፕ የገቡ ናቸው። ኢትዮፒካሊንግ የሚባል የሬዲዮ ፕሮግራም አለ። እነዚህም እነሱ ሲገቡ እንደዚህ በግሩፕም በግለሰብም ታዋቂ ሰዎች ሲገቡ ሰውን የማነቃቃት ባህሪው ከፍተኛ ነው እና እንደሱ እየሰራን ያለ ነው። ወደፊት እንግዲህ ደግሞ ትንሽ ቻሌንጅ እያደረገን ያለው ሰውም ቃል ለመግባት እንደ ምክንያት እያነሳ ያለው ሃይማኖትን ነው እና ሃይማኖት አባቶች ላይ እሱን ጠንከር ብለን እንሰራለን ብለን እናስባለን። የኮሮናው ምክንያት ይዞን ነው እንጂ እነሱ ላይ በደንብ እንሰራለን ብለን እናስባለን። ይህን ከሰራት ለኢትዮጵያ አይደለም ለአፍሪካም የምንጠቅም እንሆናለን ብለን የምናስበው። እስካሁን ድረስ በእናንተ አገልግሎት ውስጥ ምን ያክል ሰዎች ተጠቃሚ እንደሆኑ ይንገሩኝ እስቲ። የዚያ ዳታ እንኳ እውነት ለመናገር በጣም የወረደ ነው። ምክንያቱም የኮቪድ ምክንያት ያልሰራንባቸው ወሮች አሉ። የተሰሩባቸው ወሮች በጣም ትንሽ ናቸው። ታካሚዎች አይመጡም፣ የሚለግስ ሰው የለም። ዚ አመት በጣም የወረደ ነው። በአጠቃላይ ግን በአስራ ሰባት አመቱ ነው አይነ ባንኩ ከተቋቋመ። አይነ ባንኩ ከተቋቋመ ጀምሮ ለሁለት ሺህ አራት መቶ ስልሳ ዘጠኝ ያ ወገኖች ከብርሃናቸው እንድመለስ ማድረግ ተችሏል ማለት ነው። ትንሽ ቁጥር ይመስልናል እንዲ ስናየው፣ ኢትዮጵያ ውስጥ ካለው የህዝብ ቁጥር አንጻር በጣም አናሳ ይመስለኛል። ለምንድን ነው ኢትዮጵያውያን በሚፈለገው መጠን ያልሰጡበት ምክንያት ምንድን ነው ብላችሁ ለማጣራት ለማጥናት ጥረት አድርጋችሁ ይሆን? ምን ምላሽ አገኛችሁ? እኛ እንግዲህ እስካሁን ባለን መረጃ መሰረት እንዲሁ በሚመጡም በጥያቄም በምናገኛቸውም ዓይን ብሌን የምንሰበስባቸው መንገዶች፣ በነገራችን ላይ አሁን ሆስፒታልን መሰረት ያደረገ የዓይን ብሌን ስብሰባ መርሃ ግብር አለን። ትልቁና ዋናው ትንሽ እየተንቀሳቀሰም ያለው እሱ ነው። ይሄ ማለት ምን ማለት ነው? አንድ ሰው ታሞ ወደ ሆስፒታል ይሄዳል። ሆስፒታል በሄደበት ጊዜ ስልፈት ሊያጋጥም ይችላል እና ለጨርሶ እንግዲህ ጥሪ ተደረገበት ስልፈት ካጋጠመው እዛ ሰው ጋር ቤተሰብ አባል ይኖራል ስለዚህ የቤተሰብ አባል ካለ አንድ ሰው ሕይወቱ ካለፈ በኋላ መብቱ ወደ ቤተሰብ አባል ስለሚሸጋገር ወይም ደግሞ ባል ወደ ሚስት፣ ሚስት ወደ ባል ስለሚሄድ ወይም የሥጋ ዘመድ ካለ እዛ በአቅራቢያ ያሉትን ሰዎች አማክረብ ሁለት ሰዎች ከፈረሙልን የህልፈት ያጋጠመው ሰው ቃል ቢገባም ባይገባም እንዲነሳ ይደረጋል። ምክንያቱም እኛ ምን ብለን እናስባለን፣ ይሄ ቃል ያልገባው ሰውዬ ቤተሰቦቹ ግንዛቤው ኑሯቸው ካመኑበት ወይ ቦታ ላይመቸው ይችላል፣ ወይ ደግሞ ግንዛቤው ሳይኖረው ቀርቶ ሊሆን ይችላል። እንደዚህ እንደሚጠቅም ግንዛቤው ሳይኖረው ቀርቶ ነው ብለን ነው የምንደመድበው። እና በዚህ ፈቃደኛ ካገኘን እና ቤተሰብ ከለገሰልን እናመጣለን። አሁን አሁን ትንሽ ይሻላል እንጂ በፊት እኛ አማካሪዎቻችን የኔ ቤተሰብ ሕይወቱ አልፎ አንተ እንዴት እንደዚህ ታደርጋለህ እንዴት ያህል ብለን ትጠይቀኛለህ? ብሎ ዱላም የሚያነሳ ነበረ። ትንሽ አሁን ግንዛቤው የተሻለ ለውጥ አለው ከጊዜ ወደ ጊዜ። አንደኛውና ዋነኛው ምክንያት ሰዎች የሚያነሱት ሃይማኖትን ነው። ሃይማኖቴ አይፈቅድም ይሄ ሃይማኖት የኔ እንዲሆን ነው የምፈልገውና በእኔ ሃይማኖት አይፈቀድም አለግስም ነው የሚሉትና እኛ ብንነግራቸው እኛ ብና ለማሳመን ብንሞክር የሃይማኖት አባቶች ስላልሆን በዘርፉ ያሉት የሃይማኖት አባቶች ቢያስተምሯቸው የተሻለ ነው ብለን ስላምን እነሱ ጋር ተቀራርበን ለመስራት እየሞከርን ነው። አሁን ያለ ነው እንጂ ዋናው ትልቁ ቻለንጅ ሃይማኖት ነው። ሌለኛው ግንዛቤ ማነስ ነው እና ግንዛቤ የተዘለለው ነው እንጂ ማህበረሰቡ በዛ ዘርፍ ግንዛቤው ቢኖረው የማይለግስበት ምንም ምክንያት የለም ብለን ነው የምናስበው። ምክንያቱም አንድ ሰው በዙሪያው ያሉ ሰዎችን መግበኔ ነው ነገ ምን እንደሚመጣበት አያውቅም እና ኃላፊነት ወስዶ አይለግስም ብለን አናስብም። ግን ግንዛቤው ስለሌለው ነው። ግንዛቤውን ለመስጠት ደግሞ በጣም ብዙ ይቀረናል። እኛም የምንፈልገውን ያክል ለመሄድ ብዙ ችግሮች ስላሉ፣ የፋይናንስ ችግር አለ፣ እንደፈለግን ብቻ የሰው ኃይል እጥረት አለ። ብዙ ነገሮችን ማድረግ እኛ አቅሙ በአቅማችን ልክ እየሰራን ነው። ከአቅም በላይ ሲሆን ደግሞ ለምሳሌ ብራንች የለንም። አዲስ አበባ ብቻ ነው የዓይን ብሌን የሚሰበሰበው ብራንች ኖሮት በየክልሎቹ ብንሰበስብ ይሄ ቁጥር የሚያድግበት ሁኔታ ይኖር ነበር ማለት ነው። ስለዚህ ከዓይን ባንኩ ከየሁሉም አቅጣጫ የሁሉንም ድጋፍ ይፈልጋል። ምክንያቱም ይሄ የማህበረሰብ ተቋም ነው። እዚህ ያሉት የዓይን ባንኩ ሰራተኞች እንደ ወኪል ናቸው እንጂ ብቻቸውን ሊወጡት የሚችሉ አይደለም። ስለዚህ የሁሉም ማህበረሰብ የመንግስትም መንግስታዊ ያልሆኑም ተቋምም የግለሰቦችም ኃላፊነት ስለሆነ ተባብረው ወደ ተሻለ ደረጃ ያደርሱት ይገባል ብለን እናምናለን። አቶ ነጋ፣ ከመለያየታችን በፊት በቅርቡ እንግዲህ ፒስሪ ለተሰኘ የተጽዕኖ ፈጣሪዎች ሽልማት ተቋማችሁ መታጨቱም ተሰምተዋል። ይህ ሽልማት የአሜሪካ መንግስትም የሚሳተፍበት እንደሆነ ሰምተናል። ማህበረሰባዊ ተጠቃሚነትን ከፍ ለማድረግ ለጣሩ ተቋማት የሚሰጥ እንደሆነ ይታወቃል። ለዚህ ሽልማት መታጨታችሁ ለስራችሁ ያለው ፋይዳ ምንድን ነው? ምን አይነት ስሜትስ ተሰማችሁ? እንግዲህ ትልቅ ክብር ነው። በነገራችን ላይ አይነ ባንኩ ኛው በአፍሪካ ኳሊቲ ሰርቲፌድ የሚደረግ በየሁለት ዓመቱ ኳሊቲውን ኦዲት የሚደረግ አይነ ባንክ ነው። በአፍሪካ ውስጥ ከሰሀራ በታች ባሉ የአፍሪካ ሀገራት ደግሞ እንግዲህ የቅርብ ጊዜ የመጡ ካሉ አላውቅም። እስካሁን ድረስ እኛ እስከምናውቀው ድረስ ከሰሀራ በታች ምንም የአይነ ባንክ የለም ብለን ነው እያሰብን ያለ ነው። ከኢትዮጵያ አይነ ባንክ ውስጥ አፍሪካ ውስጥ ብዙ አይነ ባንኮች ተቋቁመዋል። ግን አቅማቸው ሳይችል ቀርቶ እንደዚህ ማህበረሰቡ ማሳመን ሳይችሉ ቀርተው የከሰሙ ብዙ የአይን ባንኮች አሉ። ትልቁ የአይን ባንክ የሚባለው ደቡብ አፍሪካ ያለው እንኳ የአይን ብሌን ከውጭ እያስመጣ ነው ንቅለ ተከላው የሚካሄደው ማለት ነው። ስለዚህ የኛ ይሄንን ኳሊቲ ሰርቲፊኬሽን የሚያገኘው እንኳ ከአውሮፓ፣ ከአሜሪካ ካሉት የጥራት ደረጃዎች ጋር ተወዳድሮ ነው። ይሄንን ማድረጋችን ደግሞ አንደኛ በቁጥር ብንጨምር የለጋሽ ቁጥር ቢጨምር፣ የተሰራራቸው ቁጥር ቢጨምር የአይን ብሌን እንዲሰራላቸው ግንዛቤው እንዲኖረው የምንፈልገው በነገራችን ላይ የሚለግስ ሰው ብቻ ሳይሆን የሚሰራውም ሰው ግንዛቤው እንዲኖረው ያስፈልጋል። የአይን ብሌን ነው የሚተካልህ ከሌላ ሰው ህይወቱ ካለፈ ከበጎ ለጋሽ ነው የሚነ- ተነስቶ የሚሰራልህ ሲባል፣ አይ ይህንማ አልፈልግም፣ እንዴት ከሞተ ሰው ላይማ ተነስቶልኝ አይሰራልኝም፣ የባሰ ይበላሽብኛል ብሎ እንዲህ የሚል ሰውም አለ። ስለዚህ በሁሉም በኩል ግንዛቤው እንድኖር እንፈልጋለን እና ይህን የግንዛቤ መጠን ከፍ ያደርግልናል ብለን እናስባለን። ዓለም አቀፍ እውቅናችንም ከፍ ይልልናል ብለን እናስባለን። ለስራችን ጥሩ ነገር ነው። እኛም እንድንነሳሳ በደንብ እንድንሰራ የመራ እንትንም ድጋፍ ይኖረናል፣ ለእኛም የውስጥ መነሳሳት ይኖረናል ብለን እናስባለን። በእርግጥ የአይን ባንኩ ሰራተኞችም የቦርዱም ሁሉም በጣም በሞራል የሚሰራ ሰብአዊነት ተሰምቶት የአገልግሎቱም ሰብአዊ ስራ ስለሆነ ሁሉም በኃላፊነት የሚሰራ ነው። ንግ ከዚህ በላይ በደንብ ኃላፊነት ተሰምቶ እንዲሰራ እና እንዲነቃቃ ያደርገዋል ብለን እናስባለን። አቶ ነጋ ደምሴ የኢትዮጵያ አይን ባንክ የግንዛቤ ማስጨበጥ አስተባባሪ፣ ለነበረን ቆይታ በእጅጉ አመሰግናለሁ። በተያያዥ ጉዳዮች በሌላ ጊዜም እንዲሁን እነጋገራለን። ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁን። ልት እኔም አመሰግናለሁ። በአይን ብሌን ንቅለ ተከላ በተደረገላቸው፣ በሰርጅኖቻችን፣ በሐኪሞቻችን፣ በቦርዱ፣ በአይን ባንኩ ስም እኔም በጣም ላመሰግናቸው ወዳለሁ። መልካም ምሽት። መልካም ምሽት። እናመሰግናለን።